መዝናኛ የገና ማግስትም አይደል? የበዓል ስሜቱ አሁንም ይኖራልና ጨዋታችንን በዛሬ እንግዶቻችን ቀልድ አዘል ዜና እናሟሻለን። እንኳን አደረሳችሁ። ጤና ይስጥልኝ ተመልካቾቻችን፣ እንኳን ለገና በዓል አብሮ አደረሰን። የዕለቱን የፉገራ ዜና እናቀርባለን። የቀድሞ የአራት ኪሎ ሰፈር ነዋሪና በባለሙያነታቸው የታወቁት የአቡሽና የመስረት እናት ወይዘሮ እልፍነሽ ነጋ ለገና በዓል ዶሮ ለመግዛት ገበያ ሄደው የዶሮን ዋጋ ሲሰሙ በገበያ ውስጥ ለሽያጭ ከቀረቡት ዶሮ ውስጥ አንዷ ብላ ለጩኸቱ መልሳለች። ዜናውን ያቀረበላችሁ ፎጋሪው ነበር። እርሱም ሆነ ጓደኞቹ በዚህ መጠሪያ ይጠቀሙበታልና ነው ስያሜውን መጠቀሜ። ፎጋሪውን ማስተዋወቅ ያስቸግራል። ፉገራ ዜና በተሰኘው ዝግጅቱ ለተመልካች በአካል ቀርቦ ዜና እያነበበ እንኳ መልኩ አይታይም፣ ፊቱ ተከልሏል። ሊያውም እንደ ቤተሰባችን አባል በምናውቀው ምስል በአንድ ብር ላይ የፊት ምስሉ የታተመውን ሰው ግልባጭ አሰርቶ ላይኑ ብቻ ቀዳዳ ቢጤ አበጅቶ እንደ ጭንብል በማጥለቅ ከካሜራ ፊት ይቆማል። ጣቶቹ እንኳ እንዳይታዩ ጓንት ያጠልቃል። ራሱን መደበቅ የፈለገበትን ምክንያት ጠየቅኩት። አይናፋርነት፣ ፍርሃት፣ ወይስ በዝግጅቶቹ ላይ እንዳስለመደው ቀልድና ቁም ነገር እያደባለቀ ከባልደረባው አለማየሁ ገመዳ ቃል እየተበደረ እንዲመለስልኝ ሁሉም መልስ ናቸው፣ ሊሆኑ አይችሉም። በራሴ ቃል ሁሉም መልስ ናቸው፣ ግን ከሁሉ መልሶች ደግሞ ትልቅ ሚዛን አለው ብዬ የማስበው በጣም ቆንጆ ነኝ፣ በጣም መልክ ውብ ነኝ፣ ውብ እና የሰዎችን ኮንሰንትሬሽን የሰዎችን አስተሳሰብ ለመሳብ አልችልም ነው። አሌክስ ምንድን ነው ያልከው? በእግዚአብሔር ምኑ እንትን መሆን አልፈለግም ው ርዕስ መሆን ርዕስ መሆን፣ የጉዳዩ የመነጋገሪያ ርዕስ ያው ፉገራ ኒውስ አስተሳሰብ ነው፣ ስለ ሰው አይደለም። ሁገራኒውስ የኖርበት ያደግንበት ጨዋታ ነው። የጨዋታ ስታይል እና እዛ ላይ የሚወጣው ሰው እንደ አንድ ብሩ ሰው ተራ መደበኛ የሆነ ሰው መሆኑ ደስ ይለናል። እኛም እንደዛ ነን ብለን እናምናለን ስለ ራሳችን እና ጨዋታችንም በዛ ላይ የተመሰረተ ነው። የግድ ታኪንግ ሄድ መሆን የለብህም ዋናው ሱፍ የለበሰ ሰው ቲቪ ፊት ቀርቦ መናገር ነው አይደለ? እኛ ደግሞ እየተላጥንበት ያለው ፕላትፎርም ያ ነው። ሱፍ የለበሰ ሰው ማይክሮፎን ምናምን አንጋግቶ ዝም ብሎ ጥገራ ነው የሚነዛው። እኛ ደግሞ የዛ የእኛ ቨርዥን ፉገራችንን ሱፍ ምናምን ለብሰን እንነዛዋለን። ፎር ሬኮርድ ፎጋሪው እኮ ፎጋሪ ነው። ላይ በበ ከበደ፣ ጩወት፣ ተሰማ፣ ደራራ ጩኒ የተለያዩ ስሞች ሊመጡልን ይችላል። ግን ዋናው ያው ያ የምታውቀው ያ የለመድከው የሰፈረ ልጅ ያ ነው። መልእክታችን ያ ነው፣ አድራሻችን። እንዲህ እንደ ፎጋሪው ፊትን ሸፍኖ ለሕዝብ የሚደርስ ነገር ማቅረብ በሌሎች ሀገራት የተለመደ ነው። በተለይ ጥበባዊ ስራዎች በሚያቀርቡት ዘንድ ይበረታል። ሲያ የተሰኘችው አውስትራሊያዊት የሙዚቃ ዘፋኝ ለዚህ ተጠቃሽ ነች። በሙዚቃ ቪዲዮቿ ላይ አትታይም። ወደ 1.5 ቢሊዮን ተመልካች በዩቲዩብ ያየው ሻንድሊየር የተሰኘው ዘፈኗ ለምሳሌ አንዲት ታዳጊ ዳንሰኛ ብቻዋን ስትወዛወዝ የሚያሳይ ነው። ሲያ በመድረክ ዝግጅቶቿ ሳይቀር ወይ በረጅም የዊግ ጸጉር ፊቷን ትሸፍናለች፣ አሊያም ጀርባዋን ለተመልካች ሰጥታ ትዘፍናለች። ተፎጋሪውን ልዩ የሚያደርገው ራሱን በጭንብል መደበቁ ብቻ አይደለም። የዝግጅት አቀራረቡም ያልተለመደ የሚባል አይነት ነው። የኢትዮ ቲዩብ ድረገጽ አንድ አካል ሆኖ መቅረብ ከጀመረ አራት ዓመትን ያሳለፈው ፉገራ ዜና በቴሌቪዥን ዜና አቀራረብ ለተመልካች የሚደርስ ነው። ዜናዎቹ እውነተኛ ክስተቶችን እንደ መንደርደሪያ ቢጠቀሙም በቀልድ የተዋዙ ናቸው። ፉገራ ዜና ራሱን የሚያስተዋውቅበት አጭር መግለጫ ስለ ምንነቱ ይበልጥ ጠቋሚ ነው። ፉገራ ዜና የሚተማመኑበት ያልታመነ የዜና አገልግሎት ነው ይላል፣ በእንግሊዝኛ ቋንቋ የተጻፈው ማስተዋወቂያ። የፉገራ ዜና አቀራረብ በበርካታ ሀገራት ከተለመዱት የስላቅ ዜናዎች ፕሮግራም ጋር ይመሳሰላል። ዝግጅቱ ኮሜዲ ሴንትራል በተሰኘው የአሜሪካ የቴሌቪዥን ጣቢያ ላይ የሚቀርበውን ዴይሊ ሾው ፕሮግራም አካሄድ የሚከተል ይመስላል። እንዲህ አይነት መሰናዶዎች እውነተኛ የዜና ዝግጅቶችን በግብዓትነት ይጠቀማሉ። ፎቶዎችን ለእነርሱ በሚስማማቸውና ታሪካቸውን እንዲናገሩላቸው አድርገው ይጠቀማሉ። ልክ እንደ ዴሊ ሾዎቹ ጆን ስቱዋርት እና ትሬቨር ኖዋ ሁሉ የዝግጅቱ ቁልፍ ሰው ዜናውን የሚያቀርበው ፎጋሪው ነው። እነርሱ እንደሚያደርጉት ሁሉ ተባባሪ ዘጋቢዎችን በፕሮግራሙ ጣልቃ ያሳትፍ ነበር። እንደ እነርሱ በመደበኛነትም ባይሆን አልፎ አልፎ እንግዳዎችን በአካልም በስልክም እየጋበዘ ያነጋግራል። ጥያቄ ለፎጋሪው፣ ዝግጅቱ በየትኛው ምድብ ውስጥ ይፈረጃል? ስላቅ፣ ሽሙጥ፣ ነቆራ ወይስ ቀልድ? ሁሉም መልስ ሊሆን ይችላሉ። አዎ አሚን ያልካቸው፣ አሁን የጠቀስካቸው ነገሮች ሁሉም አለበት ብዬ አምናለው። ዋናው ኢትዮጵያ በምንከታተለው የሚሆነው ነገር ይሄ ነው፣ እኛም እየተከታተለው ነው። ከዛ በተረፈ ደግሞ ቀልዱም እንዳለ ነው። ደግሞም የእኛ አመለካከት ነው። ነገሮችን ማካበድ ይደብራል። ረጋ ባለ ሁኔታ እንድንነጋገርበት የተደረገ ሴራ ነው። በእርግጥም የፎጋሪውን ዝግጅቶች ለጥቂት ደቂቃ የተመለከተ ነገሮችን ቀለል አድርጎ የመመልከት አካሄዱን ወዲያውኑ ይረዳል። ትልልቅ ሀገራዊ ጉዳዮችን በሀገሪቱ ፖለቲካም ሆነ ሌላው ዘርፍ አንቱ የተባሉ ግለሰቦችንና ክስተቶችን የከተማ ወጣቶች ሰፈራቸው ውስጥ በሚያወሩበት ቋንቋ አቅርቦ ያብጠለጥላቸዋል። የትችት ዶፍ ያወርድባቸዋል። አሳማኝና ምክንያታዊ ያልሆኑትን በፈርጅ በፈርጃቸው እየተነተነ ይሳለቅባቸዋል። የመንግሥት ባለሥልጣን ይሁን ተቃዋሚ፣ ዝነኛ ይሁን ባለሀብት፣ የመብት ተሟጋጅ ይሁን ያገዛዙ ደጋፊ፣ ሁሉንም አይምርም።

አስራ ሁለተኛ ክፍል ማጠናቀቂያ ብሔራዊ ፈተና በድጋሚ ተሰረቀ በሚል የሐሰት መረጃ ተሰራጭቷል። መንግስት የተሰረቀ ፈተና አለመኖሩን ቢያረጋግጥም ሆን ተብሎ የሚሰራጩ መረጃዎች ተማሪዎችንና ወላጆችን እየረበሹ ይገኛሉ። ስለሆነም ተማሪዎች በተረጋጋ ስነልቦና ፈተናቸው ላይ እንዲያተኩሩ በማሰብ ለአጭር ጊዜ ማኅበራዊ ሚዲያዎች እንዲዘጉ መንግስት ወስኗል። ወት ላልተሰረቀ ፈተና ተማሪዎችን ለማረጋገጥ ብላችሁ ነው አገሩን ወደ ጋሪዎች ክፍለ ዘመን ያዘቀጣችሁት። በነገራችን ላይ እዚህ እየሳቁ ያሉት እኛ ሳንሆን መላው የዓለም አቀፍ ህብረተሰቦች ናቸው። ምን ነው ካመን ሴንስ ጠፋ? የተሰረቀ ፈተና አለመኖሩን እያወቃችሁ ለምንድን ነው ከህዝቡ ኢንተርኔቱን የምትሰርቁት? አሁን አሁን ግን ገበያ መውጣት ሳያስፈልጎ በእጅ ስልኮ አሊያም በኮምፒውተሮ የፈለጉትን ቁስ መግዛት የሚያስችሉ ቴክኖሎጂዎች ስራ ላይ ውለዋል፣ በሰፊውም ጥቅም እየሰጡ ነው። እንዴት ነው በዚህ 21ኛ ክፍለ ዘመን ኢኮኖሚ ያለ ኔትወርክ ኢንዱስትሪያል ፓርክ ቅብርጥ ስዮ አይቲ አይፒ ምናምን የምታንቀሳቅሱት? ይህ ሀገራችን ለህዝባችንም ሆነ ለዓለም አቀፍ ማህበረሰብ አካባቢን ሳይበክል ኢኮኖሚያችንን ዘላቂነት ባለው መልክ በኢንተርኔትና በሶሻል ሚዲያ የሚንቀሳቀሱትን የዓለም አቀፍና የሀገራችንን ትልልቅ ተቋሞችን ትተን ያ ተፍጨርጭሮ የኢንተርኔት ካፌ ከፍቶ ህይወቱን የሚመራው ልጅ ምን ስላደረገ ነው እንደዚህ የሚቀጣው? ፎጋሪው ፖለቲካዊ ጉዳዮች ይመስጡታል። እስካሁን ለተመልካች በቀረቡ ሀያ ክፍሎች ሰፊውን ሽፋን ያገኙትም ፖለቲካ ቀመስ ጉዳዮች ናቸው። በአማካይ የግማሽ ሰዓት ርዝመት ለሚኖረው ዝግጅቱ የሚሆኑ ጉዳዮችን የሚመርጠው ከኢትዮቲዩ ባልደረቦቹ ጋር በመነጋገር እንደሆነ ይገልጻል። የወቅቱን ዜናዎችና በማኅበራዊ ድረገጾች ላይ አነጋጋሪ የነበሩ ጉዳዮችን በትኩረት እንደሚከታተሉና ለዝግጅታቸው ይሆናል የሚሉትን ከዚያ ተነስተው እንደሚመርጡ ያስረዳል። በተመረጡት ጉዳዮች ላይ ያለውን እውነታ ለማረጋገጥና ለማጣራት ረዘም ያለ ጊዜ እንደሚወስዱ ይናገራል። የጠቅላይ ሚኒስትር ኃይለማርያም አባባሎችን ለማረጋገጥ እንደሄዱበት ርቀት ሁሉ ብዙዎቹ ዜናዎቻቸው ወደ ሀቅ ማጣራት ወይም ፋክት ቼኪንግ እያዘነበሉ የመምጣት አዝማሚያ ይታይባቸዋል። ፎጋሪውም ይህን ይቀበላል። ሀሳቡ የኢትዮ ቲዩብ መስራቾች የሆኑት አለማየሁ ገመዳ እና ሙክታር መሐመድን ከተዋወቀበት ጊዜ ጀምሮ የነበረ እንደሆነ ይናገራል። እንደተዋወቅኳቸው ስንነጋገር አንዱ አላማቸው ያ መሆኑ ወዲያውኑ ተረድተናል። ሰው በዚህ ፕሮግራም ምን ማድረግ እንችላለን? ምን ሊደረግ ይችላል? ምናምን እያለን ነው ስንወያይ የምንኖርበት ስምንተኛው ሺ የተለያየ ኢንፎርሜሽን አቨኒ አለ ላይ የጆርናሊስት ትምህርት ቤት ባትሄድም አንዳንድ ነገሮቹ ሊጣሩ የሚችሉ ነገሮች ናቸው ማለት ነው። ላይክ የእናንተን አይነት ፕሪንስፕል ከተከተል በዛ ተጨማሪ ደግሞ የእነሱ ቪዥን የተለያየን ክሊፖች ምኖችን እየሰበሰቡ ያመጡ ነበር። ግን የዛ ኢንፎርሜሽን መሰብሰብ እና ከዛ ውስጥ ደግሞ ጊዜ ወስደህ ካየህ እና ከተከተል ክንትኖቹን ምንጠራ ወይም የጎርጎራ ይከሰታሉ ማለት ነው። ያ ኢንቨስቲጌቲቭ ጆርናሊዝም ያው ከኢትዮቱ ጋር ስለምሰራ ና የተለያዩ ኢንፎርሜሽኖች አክሰስ ስላለን ያው ያንን ነው በመግፋት ነው። ፉገራ ዜና ሀቅ የማጣራቱን ጉዳይ በዛ እንዳደረገ ሁሉ፣ ከቅርብ ጊዜ ወዲህ ደግሞ በቀልድ ከተዋዛ አቀራረቡ መረር፣ ኮስተር ወደ ማለት የተሻገረ ይመስላል። በመጀመሪያዎቹ ክፍሎች በየዜናዎቹ መካከል ይቀርቡ የነበሩት የፈጠራ ማስታወቂያዎች ቀርተዋል። ያለፉትን ሁለት ክፍሎች የተመለከተ ፉገራ ሙሉ ለሙሉ በቁም ነገር መሞላቱን ይታዘባል። የኢትዮ ቲዩቡ አለማየሁ ለዚህ ምላሽ አለው። ኢትዮጵያ ውስጥ እየተካሄደ ያለው ነገር ብዙ ነገሩን የፉገራ የሚወጣበትን ይዘቱን አቅጣጫው፣ እንደዚህ ወይንም ደግሞ የሚወጣበትን ጊዜው እርቀቱ፣ እንደገናም ደግሞ የአንዱ ኤፒሶድ ርዝመት ይሄ ሁሉ ኢትዮጵያ ውስጥ በሚካሄደውም ነገር ላይ ይወሰናል እና ምናልባት ጠጠር ያሉ ቀልዶቹ አነስ እያሉ ቁም ነገሮቹ በጣም እየሰፉ ከመጡ ኢትዮጵያ ውስጥ ያው ነገሮች ቆምጨጭ እያሉ መምጣታቸውንም የሚያሳይ ነገር ነው። በኢትዮጵያ ያሉ ፖለቲካዊ ሁኔታዎች መምረር ከመጀመራቸውም በፊት ግን ፎጋሪው አገሪቱን የሚመለከቱ አሳዛኝም አስደንጋጭም እውነቶች ሲከሰቱ ሽፋን ከመስጠት አልቦዘነም። አቋሙንም በግልጽ ከማቅረብ አላመነታም። በሺዎች የሚቆጠሩ ኢትዮጵያውያን ከሳውዲ አረቢያ ሲባረሩና ኢሰባዊ ድርጊት ሲፈጸምባቸው ድርጊቱን ተቃውሟል። በሊቢያ በረሃና በደቡብ አፍሪካ ኢትዮጵያውያን በግፍ ሲገደሉ እና ጥቃት ሲፈጸምባቸው ሐዘኑን ከመላው ኢትዮጵያውያን ጋር ተጋርቷል። ፎጋሪው ዝግጅቶቹን የሚያቀርበው ጉራማይሌ ቋንቋ ተጠቅሞ ቢሆንም የአራዳ የሚባለውን ዘዬ ቢከተልም በየቤቱ ከጓደኞች ጋር አሊያን በየቡና ቤቱ የሚቀለዱ ቀልዶች ይመስጡታል። ራሱን እንደ ተራ የአዲስ አበባ ልጅ የሚቆጥረው ፎጋሪው እየሰማቸው ላደጋቸው ቀልዶች ልዩ ቦታ ይሰጣል። የእንግሊዝኛ ቀልድ እንደ አማርኛ ቀልድ አያስቀኝም የሚለው ፎጋሪው ኢትዮጵያውያን ቀልድ ያውቃሉ የሚል እምነት አለው። የእርሱ ዝግጅቶች ለእይታ ከበቁ በኋላ ከቪዲዮዎቹ በታች የሚሰጡ አስተያየቶች ግን እንዲህ አይነት በስላቅ የታጀበን አቀራረብ የመረዳት ችግር የሚንጸባረቅባቸው ናቸው። ፎጋሪው ግን እርሱ የሚያዘጋጃቸው አይነት ዝግጅቶች ባህል የሚሆኑበት ጊዜ ይመጣል ባይ ነው። የገባው ይገባዋል፣ ደስ የሚል እሱ ነው የበራበት፣ በቃ በደንብ ያውቀዋል። የምትናገረውም ከአንተ ጋር ያው በአንድ ምት ላይ ነው ያላችሁ። ለሌላው ግን ወይ ሳርካዝሙ ይሁን ወይ በላይ በላይ በአነጋገሩ ስለሆነ ትንሽ ሊምታቱ ይችላሉ። ግን ያን አይነት ነገር ከተለመደ ማለቴ አንዱን አይቶ ካልገባው እንደገና ሁለተኛ አይቶ ካልገባው ሶስተኛ አይቶ ካልገባው ሜቢ በአራተኛው ላይ ይገባ ይችላል። ግን በሆነ ጀኔሬሽን ይሄ እኔ አስተያየት ነው፣ የተወሰኑ ነገሮች ባህል ይሆናል። በደርግ ጊዜ ወይ በሰባዎቹ ጊዜ በሰማንያዎቹ የሆኑ ነገሮች በዛ ወቅት በዛ ትውልድ ባህል የሆኑበት ሁኔታዎች አሉ። ስለዚህ በኔ አስተያየት ይሄ እነዚህ ነገሮች ዛሬ ባይሆንም የዛሬ አስር ዓመት አንዱ የባህላችን አስፔክት ሊሆን ይችላል ብዬ አምናለሁ። የዛሬው ዝግጅታችን የስካሁኑ ነበር። ተስፋ ለመወልደየስ ነኝ። መልካም ጊዜ።